የአሜሪካ ድምፅን ጨምሮ በዩናይትድ ስቴትስ መንግስት ወጪ የሚካሄዱ አምስት የሚዲያ ተቋማትን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ተቋም አዲሷ ተጠባባቂ ዋና ስራ አስፈጻሚ ኬሊቻው በተሰናበቱት ስራ አስፈጻሚ የተወሰዱ እርምጃዎችን የመጠየር ስራዎችን ጀምረዋል። በቀድሞ ፕሬዚደንት ዶናልድ ትራምፕ ተሿሚው ማይክል ፓክ በአዲሱ ፕሬዝደንት ጥያቄ ስራቸውን ለቀዋል። የአሜሪካ ድምፅ ዳይሬክተር የነበሩት ሮበርት ራይሊም ተባረዋል። ቀደም ብሎ ሮበርት ራይሊ ስራቸውን እንዲለቁ አርባ ስምንት ስራ ላይ ያሉ የአሜሪካ ድምፅ ጋዜጠኞች በቅርቡ በፊርማቸው ባወጡት ደብዳቤ ጠይቀው ነበር። በዚህ ዙሪያ በጄሲካ ጃሬት የተጠናቀረውን ሪፖርት ቆንጅታ ታቀርበዋለች። ማይክል ፓክ በታህሳስ ወር የአሜሪካ ድምጽ ዲሬክተር አድርገው ይሾማቸው የነበሩት ሮበርት ራይሊ እና ምክትላቸው ኤሊዛቤት ሮቢንስ ተባረው በምትካቸው ራይሊ ከዚያ በቀደመው ሳምንት ወደ ሌላ ክፍል አዘዋውሯቸው የነበሩት ዮላንዳ ሎፔዝ ተጠባባቂ የአሜሪካ ድምጽ ዲሬክተር ሆነው ተሹመዋል። ራይሊ ሁለት ጊዜ ከስራቸው የተወገዱ የመጀመሪያ የአሜሪካ ድምጽ ዲሬክተር መሆናቸው ነው። በ20 ዓመታት ልዩነት ሁለት ጊዜ ባሳለፉት የዲሬክተርነት ዘመን ያገለገሉበት ጊዜ ከአንድ አመት አይበልጥም። የዩናይትድ ስቴትስ ዓለም አቀፍ ሚዲያ ተቋም ዩኤስኤጂኤም ስለተወሰዱት የተቋሙ ባለስልጣናት ሹምሽር ለሰራተኞቹ ባስታወቀበት ኢሜይል ፕሬዚደንት ጆ ባይደን እጅግ የተከበሩትን አንጋፋዋን የቪኦኤ ኃላፊ ኬሉቻውን የዩኤስኤጂኤም ተጠባባቂ ስራ አስፈጻሚ አድርገው መሾማቸውን ይፋ አድርጓል። ማይክል ፓክ አዲሱ ፕሬዝደንት ጆ ባይደን ቃለ መሀላቸውን ከፈጸሙበት ከሁለት ሰዓት በኋላ አባረሮታለሁ ብለው ካስታወቋቸው በኋላ ነው ስራቸውን የለቀቁት። የቀድሞ የመካከለኛው ምስራቅ ስርጭት ፕሬዝደንት የነበሩት ብራያን ኮኒፍ የአዲሷ የተቋሙ ስራ አስፈጻሚ ምክትል ሆነዋል። የኪዩባ ስርጭት ኪዩባ ብሮድካስቲንግ ዲሬክተር የነበሩት ጄፍሪ ሻፒሮም ስራቸውን ለቀዋል። በጋዜጠኝነትና በኤጀንሲው የኃላፊነት ስራ ከአርባ ዓመታት በላይ ልምድ ያካበቱት ኬሉቻው የዩናይትድ ስቴትስ መንግስት የሚዲያ ተቋም ዩኤስኤጂኤም ዋና ስራ አስፈጻሚነቱን ስራ የያዙ የመጀመሪያ ሴት ናቸው። በተጠባባቂነት ኃላፊነታቸው የአሜሪካ ድምጽን፣ ሬዲዮ ፍሪ ኤዥያ፣ የነጻይቱ እስያ ሬዲዮ የነጻ አውሮፓ ሬዲዮ ሬዲዮ ሊበርቲ፣ የኩባ ብሮድካስት ቢሮ እና የመካከለኛው ምስራቅ ስርጭት፣ እንዲሁም ኦፕን ቴክኖሎጂ የተባለውን ለኢንተርኔት ነጻነት የሚሰራ ግብረሰናይ ቡድን ጨምሮ የአምስት ተቋማትን አስተዳደር ይሆናል የሚመሩት። ፕሬዚደንቱ በቅርቡ ቋሚ ሲኢኦ ዋና ስራ አስፈጻሚ ይሾማሉ ተብሎ ይጠበቃል። ራይሊ ለአሜሪካ ድምፅ ሬዲዮ ዲሬክተርነት መሾማቸው ነቀፌታ አስከትሎ የነበረ ከመሆኑም በላይ በዩናይትድ ስቴትስ ምክር ቤት አባላት ዘንድም ስጋት ፈጥሮ እንደነበረ የሚዘነጋ አይደለም። ሮበርት ራይሊ ከመባረራቸው በቀደመው ሳምንት ቢያንስ 48 የአሁንና የቀድሞ የቪኦኤ ጋዜጠኞች እሳቸውና ምክትላቸው ኤሊዛቤት ሮቢንስ ስራቸውን እንዲለቁ የአቤቱታ ደብዳቤ ፈርመው አስገብተውባቸው እንደነበረ ይታወሳል። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በአሜሪካ ድምጽ በቀጥታ የተላለፈ ንግግር እንዲያደርጉ ነፃ መድረክ በመስጠታቸው የተቋሙን የጋዜጠኝነት ሙያ ስነ ምግባር ጥሰዋል ሲሉ ጋዜጠኞቹ ወንጅለዋቸዋል። ከዚሁ ጋር ተያይዞ የዋይት ሀውስ የቪኦኤ ዘጋቢ ፓትሲ ዊዳ ኮስዋራንም ከምድቧ ማንሳታቸው አውግዘዋቸዋል። የቀድሞ የውጭ ጉዳይ ሚኒስትር ፖምፔዮ ንግግራቸውን አጠናቀው በመውጣት ላይ ሳሉ ጋዜጠኛ ፓትሲ ዊድ ኮስዋራ ለሳቸውና ለተባረሩት የቪኦኤ ዲሬክተር ራይሊ ጥያቄ ለማቅረብ ከመሞከረዋ በኋላ በጥቂት ሰዓት ውስጥ ነው ከዋይት ሀውስ ዘጋቢነት ተነስተሻል የተባለችው። ፖምፔዮ በዚያ ንግግራቸው የተባረሩትን የዩኤስኤጂኤም ዋና ስራ አስፈጻሚ ፓክን ባካሄዷቸው ለውጦች ጉዳይ ያመሰግኗቸው ሲሆን የሆንግ ኮንግን የአፍቃሪ ዲሞክራሲ ተቃዋሚ ሰልፎች አስመልክቶ ዘገባዎች ያቀረቡ የቪኦኤ ጋዜጠኞችንም ጎበዞች ሲሉ አሞግሰው ነበር። በሆንግ ኮንጉ ዘገባ ለላቀ የጋዜጠኝነት ስራ የሚሰጠው የበርክ ሽልማት ከተቀበሉት መካከል አንዷ ታዲያ ፓትሲ ዊዳኩስዋራ ነበረች። ፖምፔዮ ስለ አሜሪካ ልዩ መሆን የቪኦኤን ሚና ምን መሆን እንዳለበት ንግግር አድርገው ሲያበቁ ከቪኦኤ ዲሬክተር ሮበርት ራይሊ ጋር አጭር የጥያቄና መልስ ቆይታ ነበራቸው። ራይሊ ለፖምፔዮ ወቅታዊ ጉዳዮችን የተመለከቱ ጥያቄዎች እንዲያነሱ ከቪኦኤ ማዕከላዊ የዜና ዝግጅት ክፍል ጥያቄዎች ተሰጥተዋቸው ነበር፣ ሳይጠይቁ ቀሩ። ፓትሲ ፓምፔዮ ሲወጡ ተከታትላ ጥያቄውን ለማቅረብ ስትሞክር ራይሊ አልተፈቀደልሽም ብለው ገሰጿት። ይህን ተከትሎ ጋዜጠኞቹ በፊርማቸው ይፋ ባደረጉት ደብዳቤ እኛ ጋዜጠኞች ነን እውነቱን ጠይቆ መረዳት ስራችን ነው። ሮበርት ራይሊ ያን ግዴታቸውን አልተወጡም። ፓትሲ ያንን የሙያ ኃላፊነት ጸንቶ እንዲቆም ጥያቄዋን ሰንዝራለች ሲሉ ተሟግተውላታል። ፓቲ ዊሎክስ ዋራ ሮበርት ራይሊን አወዛጋቢ ስለሆኑ ጉዳዮች ከዜና ክፍሉ የተሰጡትን ጥያቄዎች ስለምንድን ነው ያልጠየቁት ብላ አፋጣቸዋለች። ራይሊ ጋዜጠኛዋን ጥያቄን ጠይቄ አልተፈቀደልሽም፣ ስነ ስርዓት የለሽም ብለው ሲገስጿት በተቀረጸው የቪዲዮ ምስል ላይ ይታያል። የቴክሳስ ሪፐብሊካን የምክር ቤት አባል ማይክል ምኮል እና ዲሞክራቱ የኒውዮርኩ የተወካዮች ምክር ቤት አባል ግሬጎሪ ሚክስ በጋራ በምክር ቤቱ የውጭ ጉዳይ ኮሚቴ በኩል በወቅቱ ባወጡት መግለጫ እርምጃውን አውግዘዋል። የኮሚቴውን ሊቀመንበርነት የተረከቡት ኮንግረስማን ሚክስ ፖምፔዮን ራሳቸው ወጥተው ፕሮፓጋንዳ እየነዙ በዚያው አንደበታቸው ቪኦኤን የውጭ ፕሮፓጋንዳን ይዋጋል ብለው ማሞገሳቸው ምጸት ነው ሲሉ ተችተዋቸዋል። ከአስተዳደሩ ሹመኞች በስተቀር ሌላ ሰው ጥያቄ እንዳይጠየቅ በተደረገበት መድረክ የጣቢያውን ጋዜጠኞች በአድማጭነት እንዲታደሙ አግተዋቸዋል ሲሉም ነቅፈዋል። አያይዘውም ትልቅ ስራ ላይ የተመደበን ጋዜጠኛ ከምድብ ስራው ማንሳት ለአምባገነን መሪዎች መሳሪያ ከማቀበልና በዓለም ዙሪያ የመናገር ነፃነት እንዲስፋፋ የምናካሂደውን ጥረት ከመሸርሸር ውጪ ጠቀሜታ የለውም ነው ያሉት፣ የምክር ቤት አባሉ። ከዩኤስኤጂኤም ዋና ስራ አስፈጻሚነት የተወገዱት ማይክል ፓክ በተቋሙ ውስጥ ስር የሰደዱ የደህንነት ጉዳዮችን ጨምሮ የተለያዩ ችግሮችን ለመፍታት ጥረት አደረግኩ እንጂ በዜና አዘጋጆች የውሳኔ ነፃነት ውስጥ ጣልቃ አልገባሁም ሲሉ ተከራክረዋል። የሚዲያ ነፃነት ጠበቃው ቴዎዶር ቡትሮስ፣ ማይክል ፓክ፣ ሮበርት ራይሊና። ተሰናባቹ የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፔዮ የዩናይትድ ስቴትስን የመናገርና የመሰብሰብ ሕገ መንግስታዊ ነጻነት እንዲሁም ዘመን ጠገቡን የፕሬስ ነጻነት ባህሏን በዓለም ዙሪያ መሳቂያ አድርገውታል ሲሉ ኮንነዋል።